በኤልኒኖ የአየር መዛባት ሳቢያ የምስራቅ አፍሪካ ሀገራት ላለፉት ሶስት ዓመታት በድርቅ እየተጠቁ እንደሚገኙ መረጃዎች ያመለክታሉ። ችግሩ ከጠናባቸው የቀጠናው ሀገሮች መካከል ኢትዮጵያ አንዷ ስትሆን በሀገሪቱ ደቡብና ደቡባዊ ምስራቅ አካባቢዎች በተለይም በኦሮሚያ በደቡብና በሶማሌ ክልሎች የሚገኙ አርብቶ አደሮችና አርሶ አደሮች ለከፋ ችግር ተጋልጠዋል። ባለፉት ሁለት ዓመታት የመኸር ዝናብ ወቅቱን ጠብቆ ባለመምጣቱ የተከሰተው ድርቅ በሀገሪቱ ችግሩ ባለባቸው አካባቢዎች የሚገኙ አርብቶ አደሮችና እንስሳቶቻቸው ለረሃብ አደጋ ተጋልጠዋል። ድርቁን ተከትሎ የተከሰተው የረሃብ አደጋ በአሁኑ ወቅት በሀገሪቱ አምስት ነጥብ ስድስት ሚሊዮን ሰዎችን የአስቸኳይ ጊዜ እርዳታ ጠባቂ አድርጓል። ሰሞኑን የወጣው የተባበሩት መንግስታት ዘገባ እንዳመለከተው መጪው ሚያዚያና የግንቦት ወር የበልግ ዝናብ ወ መልእክቱን ጠብቆ ካልዘነበ ድርቁ ሊባባስና የተረጂው ቁጥርም ሊያሻቅብ ይችላል ሲል አስጠንቅቋል። ዶችቬሌ ያነጋገራቸው በብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ እንደሚሉት መስሪያ ቤታቸው በዋናነት በቅድመ ማስጠንቀቅ ስራ ላይ ተመስርቶ አደጋን ለመከላከልና ለመቀነስ እንዲሁም በቀጣይ በጥናት ላይ ተመስርቶ የዝግጁነት አቅምን የማጠናከር ስራ እየሰራ ነው። ከሀገራችን ተጨባጭ ሁኔታ አንጻር የመኸር ዳሰሳ ጥናትን አጥንተን አምስት ነጥብ ስድስት ሚሊዮን በድርቁ ተጎጂ ይሆናል ብለናል። ቀጣይ ደግሞ የመጋቢት ወር ዝናብ ይጠበቃል። ከመጋቢት በኋላም ያለው ይጠበቃል። ከዛ በኋላ ባለው ደግሞ እንዴት ሊሆን ይችላል የሚለውን በጥናት ነው እኛ የምናውቀው። ጥናት ከተጠና በኋላ ሊጨምርም ሊቀንስም ይችላል። በቀደም ማስጠንጫ ስራችን ግን እኛ አደጋን የመከላከል ስራችን በጣም እያጠናከር ነው። ይሄን ምንድን ነው የመስኖ ልማት ስራም እየተጠናከረ ነው ያሉ ሌሎችም ስራዎች እንደዚህ ከልማት ጋር የተያዙ በአፋጣኝ እየተሰሩ እንዳሉ ነው ማውቀው። በአሁኑ ወቅት በቆላማውና በአርበቶ አደሩ አካባቢ የተከሰተው ድርቅ የጎላ መሆኑን የሚናገሩት የህዝብ ግንኙነት ኃላፊው ድርቁ በሰውና በእንስሳት ላይ የከፋ ጉዳት ሳያደርስ ለመቆጣጠርም የአስቸኳይ ጊዜ እርዳታ እየተደረገ መሆኑን አቶ ደበበ ገልጸዋል። ሰሞኑም በሶማሌ ክልል ብቻ ለ1.6 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እየተደረገ ሲሆን ለሌሎቹ ለችግር ተጋላጭ ክልሎችም በ1900 ጣቢያዎች የአልሚ ምግብና ሌሎች የምግብ ነክ ነገሮች ለተረጃዎች በማከፋፈል ህብረተሰቡ ቀዬውን ሳይለቅ ድርቁን ለመቆጣጠር ጥረት እየተደረገ መሆኑን አስረድተዋል። እነዚህ በተለይ በቆላማውና አርብቶ አደር አካባቢዎች ድርቁ ትንሽ በእንስሳቱም ሆነ በሰው ላይ ስለተከሰተ ትኩረት በመስጠት የምግብ አቅርቦት እየተካሄደ ነው። ልዩ ትኩረት በመስጠት እንዲሁም ለሶማሌ ክልሉ ሁሉ እየተሰጠ ነው፣ በዱቄትም፣ በወተትም፣ በአልሚ ምግብም ቀደም ሲል እንደ የተቋቋሙ ጣቢያዎች አሉ። አንድ ሺህ ዘጠኝ መቶ ጣቢያ ነው የተቋቋመው። በነዚያ ጣቢያዎች አማካይነት ለእያንዳንዱ ሰው ሰው ወደ እህሉ ሳይሆን እህሉ ወደ አካባቢው እንዲደርስ በማድረግ ድጋፉ እየተሰጠ ነው እና እነዚህ ሁሉ ከፍተኛ ጥረቶች ስላሉ ሰው ከቄዩ ሳይፈናቀል ነው እኛ ድጋፉን እየሰጠ ነው ያለ ነው እና ይሄን ድርቅም ለመቆጣጠር በሚያስችል መልኩ ስራዎች እየተሰሩ ናቸው። ወደ ሁለት ነጥብ አምስት ሚሊዮን ሰዎች ለችግር እንደተጋለጡ የሚነገርለት የኦሮሚያ ክልልን ጨምሮ ለደቡብና ለሶማሌ ክልሎችም ለሰው ከሚደረገው ድጋፍ በተጨማሪ ለእንስሳቱም መኖ እየቀረበ መሆኑን አቶ ደበበ ጨምረው ገልጸዋል። ቆላማ እና አርብቶ አደሩ አካባቢ ደግሞ ሁልጊዜ ኑሮ የተመሰረተው በእንስሳቱ ላይ ነው። እንስሳቱ ላይ ራሱ የእንስሳቱን ሕይወት ለመታደግ በሚያስችል መልኩ የመኖ መኖ ራሱ እየቀረበ ነው። አካባቢን መሰረት ያደረጉ ሁሉ የመከላከል እርምጃዎች እየተወሰዱ ናቸው። በአካባቢ ባሉት ከአካባቢዎች ባሉ ሳር እየተገዛ ክልሉ ራሱ ሳር ከፓርኮች እየታጨደ በመስኖ በአርባ አምስት ቀንና በወር የሚደርስ የመኖ ልማት እየተዘጋጀ እንስሳቱን ለመታደግ ጥረት እየተደረገ ነው። በኤልኒኖ የአየር ንብረት መዛባት ሳቢያ በአሁኑ ወቅት በአፍሪካ ከ36 ሚሊዮን በላይ ሰዎች ለድርቅ የተጋለጡ ሲሆን ከነዚህም ውስጥ 20 ሚሊዮን በምስራቅ አፍሪካ የሚገኙ ናቸው። በኢትዮጵያ ደግሞ 10 ሚሊዮን ሰዎች ለድርቅ ተጋልጠው የቆዩ ሲሆን፣ በአሁኑ ወቅት ግን 5.6 ሚሊዮን ሰዎች ለአስቸኳይ ጊዜ እርዳታ የተጋለጡ መሆናቸውን መረጃዎች ያመለክታሉ።